እግዚአብሔርን ቃል አሁን የምንሰማበት ጊዜ ነው። የመልእክቴ የተመሰረተው በማርቆስ ወንጌል ምዕራፍ 10 ከ17 እስከ 24 ባለው የእግዚአብሔር ቃል ላይ ነው። አክቹዋሊ ጌታ ኢየሱስ ክርስቶስ በተናገረው ቃል ላይ ነው እና ለርዕሱ የሰጠሁት ለመልእክቱ የሰጠሁት ርዕስ አንድ ነገር የጎደለው ወጣት የሚል ነው። እና ይህንን ርዕስ የወሰድኩበት ምክንያት ጌታ ኢየሱስ ክርስቶስ ከአንድ ወጣት ጋራ ንግግር ካደረገ በኋላ የተናገረውን ነገር ወስጄ ነው። እና እንደ መግቢያ የምናገረው ነገር አለ። ወደ መልእክቱ ከመሄደ በፊት አንዳንድ ሰዎች በሕይወታቸው ፈተና ካላጋጠማቸው በስተቀር ማንነታቸውን ማወቅ በፍጹም አይቻልም። ማለት በውጭው ሰዎችን እንዲህ ነው፣ እንደዚህ ናት፣ እንደዚህ ነው ብሎ መናገር በፍጹም አይቻልም። ይሄ የዚህ ሰውዬ ታሪክ የሚያሳየን ይህንን እውነታ ነው እና አንድ አንድ ወቅት ደፋር የተባለ ጎበዝ፣ ጀግና የመሰሉ ሰዎች በአንዳንድ አንድ ፈተናዎች ውስጥ ሲያልፉ ሲርበተበቱ፣ ሲረበሹ፣ ሲጨነቁ ደፋርነታቸው፣ ጀግንነታቸው፣ ጎበዝነታቸው በፍጹም ከመታወስ ውጪ ሲሆን ታይተው ይታወቃሉ። አንዳንዶች በራሳቸው የሚተማመኑ ናቸው የሚባሉ ሰዎች በአንዳንድ ሁኔታ ውስጥ ሲያልፉ፣ ግራ ሲጋቡ፣ እንዳልነበሩ ሲሆኑ ታይቶ ይታወቃል እና አሁን ሀሳቤ ያስተዋላችሁ እንደሆነ የሰዎችን ማንነት በውጭው ማወቅ አይቻልም። አንዳንድ ሁኔታ ሲያጋጥማቸው ነው ሰዎች የውስጣቸው ማንነት የሚገለጠው። እና እዚህ ጋር ጴጥሮስን እንደ ምሳሌ አስቀምጫዋለሁ። ጴጥሮስ እንደ ጌታ ኢየሱስ በማዕበል በሚናወጠው ባህር ላይ ለመሄድ ጌታ ኢየሱስ በባህሩ ላይ የተና በሚናወጠው ማዕበል ላይ እየረገጠ በውሃው ላይ ሲሄድ እንደሱ ለመሄድ ተመኝቶ እንደነበረ መጽሐፍ ቅዱሳችን ይናገራል። ለጌታም እንኳን ጌታ ኢየሱስ ክርስቶስ አልፎ ሊሰጥ ባለበት ጊዜ እኔ ማንም ቢክድህ፣ በፍጹም አልክድህም፣ ካንተ ጋር ነፍሴን ለሞት እሰጣለሁ ብሎ እንደተናገረ መጽሐፍ ቅዱስ ያሳየናል። እና ከዚህ የተነሳ ደቀ መዛሙርቱ ራሳቸው እና ሌሎችም ሰዎች ጴጥሮስ የሚባለው ደቀ መዝሙር በጣም ቆራጥ በጣም ደፋር የማይበገር የሚባል አባባል ተሰጥቶት እንደ እንደነበረ መገመት ትችላላችሁ። ግን ፈተና መጣ። ጌታ ኢየሱስ ክርስቶስ ተይዞ ወደዛ እዛ በካህናት አለቆች በሚፈተንበት ጊዜ፣ ለፍርድ በቀረበበት ጊዜ አንዲት ገረድ መታ፣ ይሄ ከሰዎች ኢየሱስ ተከታይ አይደለም እንዴ ብላ ስትናገር መራገምና መሳደብ ጀመረ ይላል መጽሐፍ ቅዱስ አላውቀውም አለ። ሰዎች ሲፈተኑ ነው ማንነታቸው፣ ውስጣቸው የውስጣቸው ማንነት የሚታወቀው። እና ብቃት ያልነበረው እርምጃ፣ ብቃት ያልነበረው ውሳኔ፣ በራስ የተማመነ ነገር ውስጥ ገብቶ እንደነበረ ጴጥሮስን ቁልጭ አድርጎ ያ ፈተና እንደገለጠው ታያላችሁ። ጌታ ኢየሱስ በምትሄድበት ሁሉ እከተልሃለሁ ያለ አንድ ሰው እንደነበረ ማቴዎስ ወንጌል ምዕራፍ ዘጠኝ አካባቢ ነው ታያላችሁ። ጌታ ኢየሱስ ሲሰብክ፣ ሲፈውስ፣ ሲያስተምር በጣም ድንቅ ስለነበረ አንድ ሰው መጣና በምትሄድበት ሁሉ እከተልሃለሁ፣ በቃ እኔ ብሞትም ብኖርም ከአንተ ጋር ነው የምሆነው ብሎ ሲናገር፣ ጌታ ኢየሱስ እንደዚህ አለው። ራሱን ጠቅሶ ማለት ነው የሰው ልጅ ራሱን የሚያስጠጋበት ቦታ የለውም። ለቀበሮች ጉድጓድ አላቸው፣ ለወፎች የወፍ ጎጆ አላቸው፣ እኔ ግን የምገባበት ቦታ እንኳን የለኝም ብሎ ሲናገር፣ ያን ጊዜ ነው መንቀጥቀጥ የጀመረው ያ ደፋር ሰውዬ። እከተልሃለሁ የትም እንኳን የትም የትም መቼም ቢሆን ብሎ የተናገረ ሰው እና ይቅርብኝ፣ እንደዚህ ከሆነ እንደዚህ ከሆነ ይቅርብኝ ብሎ ነው የተመለሰው። እና በዚህ ክፍል የምንመለከተው ሀብታም ወጣት ነው። እዚ ጋ የማርቆስ ወንጌል ሀብታም ወጣት እንደሆነ አይገልጥም፣ ግን ማቴዎስ ወንጌል ምዕራፍ 19 ከቁጥር 15 እስከ 22 ላይ ብትሄዱ ምን ብሎ ይጠቅሰዋል ይሄ ጎበዝ ሀብታም ሰው እንደነበረ ይናገራል። መጽሐፍ ቅዱስ ጎበዝ የሚለው ሰው ጎበዙ ብሎ የሚናገረው ሰው ወጣት ነው የሚለው በሂብሩ በግሪክ እና በእንግሊዝኛው ላይ እና ዩዝ ነው ወጣት መጣት ነው ሰውየው። እና ግን በጣም ኤክስትሪምሊ ሀብታም የሆነ ሰው ነው። ይሄ ሀብታም እና ወጣት ሰው ነው ጌታ ኢየሱስ ጋ መጣና እንደሚከተለው ጌታ ኢየሱስን እና ደግሞ ጌታ ኢየሱስ የሚሰብከውን የዘላለምን ሕይወት መውሰድ እንደሚፈልግ ተናገረው እና ጌታ ኢየሱስ ክርስቶስ ለዛ የተናገረው ነገር አሸማቆታል መልሶታል። የውስጡን ማንነት ገልጦታል። እና ከዚህ የተነሳ ነው አንድ ነገር የጎደለው ወጣት የሚል ርዕስ ለመስጠት የተነሳሁት። እና ጌታ ፈተና ይሰጠናል። ፈተናዎች ደግሞ የውስጣችንን ማንነት ይገልጣሉ። የጎደለንን ነገር፣ የሚያስፈልገን ነገር ምን እንደሆነ ያሳያሉ። ታዲያ የመልእክቴ ዋና ሀሳብ የጌታ ትእዛዝ፣ የሰውን የውስጥ ማንነት የመግለጥ ባህሪ አለው። አሁን የጌታ ትእዛዝ ብቻ አይደለም ቃሉ ጠቅላላ የውስጣችን ማንነት የመግለጥ ባህሪ አለው እና ይህንን በጣም አስተውሎ መረዳት እንደ መርሆ የሕይወት መርሆ አስተውሎ መረዳት በጣም አስፈላጊ ነው እና እንግዲህ የመጀመሪያው ነጥቤ እንደምታዩት የታሪኩ አጠቃላይ ሁኔታ በሚል ያስቀመጥኳቸው ነጥቦች አሉ። ከዛ በነጥብ በነጥብ ወደ መልእክቴ ውስጥ እየገባው ሄዳለሁ እና እንደምታዩት እዚህ ማርቆስ ወንጌል ምዕራፍ አስር ላይ ከቁጥር 17 ጀምሮ እሱም በመንገስ ሲወጣ አንድ ሰው ወደ እሱ ሮጦ። ይሄ ሀብታሙ ወጣት ልጅ ነው፣ ወጣት ነው። ምናልባት 25 26 ዓመት በላይ አይሆነውም፣ ወጣት ነው። በእስራኤላውያን የወጣት አቆጣጠር እስከ 30 ዓመት ድረስ ወጣት ተብለው ይታወቃሉ። እና ሮጦ መጥቶ ተንበረከከለትና ቸር መምህር ሆይ የዘላለምን ሕይወት ወርስ ዘንድ ምን ላድርግ ብሎ ጠየቀው እና አጠቃላይ የሰውየውን አመጣጥ ስትመለከቱ ይህ ሀብታም ሰው ነው። በጣም ሀብታም ወጣት ነው እና አመጣጡን ስትመለከቱ ትህትና የሞላው ነው እና ጉጉት የተካተተበት ነው። ሮጦ ጌታ ኢየሱስ ጋር መንበርከኩ ጌታን በአክብሮት እየተመለከተ ያለ ሰው እንደሆነ ሁሉ የሚያስረዳ ነው። ስለ ጌታ ኢየሱስ ክርስቶስ ኦፍኮርስ ሰምቷል። ብዙ ሰዎች እየተከተሉት እንደሆነ አይቷል እና አድናቆት አለው ትልቅ ክብር ለጌታ ለኢየሱስ ክርስቶስ ሰጥቷል። እንዲያውም የተናገረውን ቃል ስትመለከቱ ቸር መምህር ሆይ ብሎ ነው የተናገረው እና የዘላለምን ሕይወት እንድወርስ ምን ላድርግ። ከዚህ ሰው ውስጥ የዘላለም ሕይወት መንገድ ይገኛል። ይሄ ሰው ራሱ ራሱ ቸር ነው በጣም አስደናቂ አባባል ነው ይሄ ቸር የሚለውን በእንግሊዝኛ ብትመለከቱት ጉድ ወይም ደግሞ መልካም የሚል ቃል አለው እና ለእግዚአብሔር ብቻ የሚሰጥ አባባል ነው ለማንም ሰው የሚሰጥ አባባል አይደለም ጌታ ኢየሱስ ይህንን ነገር አይቶ ነው ልክ ከጠየቀው በኋላ የሰጠውን መልስ ቁጥር 18 ላይ ስትመለከቱ ኢየሱስም ስለምን ቸር ትለኛለህ ከአንዱ ከእግዚአብሔር በቀር ቸር ማንም የለም ጌታ ኢየሱስ እኔ ቸር አይደለም የለውም አይደለም እያለ ያለው እና በጣም አስደናቂ ነው። የቃላቱን ስትራክቸር ብትመለከቱ አሁን አንተ እኮ ቸር እያልከኝ ነው እና ቸር ብለህ የምትጠራኝ ከሆነ ነው እያለው ያለው ጌታ ኢየሱስ። ኦፍኮርስ ልክ ነህ፣ እኔ እግዚአብሔር ነኝ፣ እግዚአብሔር መሆኔን አውቀህ ነው የምትጠራኝ የሚል ትርጉም ነው ያለው እና ጌታ ኢየሱስ ክርስቶስ እንደዚህ አይነት መልስ ሰጠው። አባባሉ አክብሮት ያለው ነው። አድናቆት ያለው ነው። አንድ መንፈሳዊ እይታ ውስጥ የገባ ሰው መሆኑን የሚያሳይ ነው እና ጌታ ኢየሱስ ክርስቶስ ቀጥሎ ቸር ብለኸኝ ካለ እንግዲያው ትዕዛዛትን ልንገርህ ብሎ ከአስሩ ቃላት ትዕዛዛት ውስጥ ስድስቱን አውጥቶ አስሩ ቃላት የሚባሉትን አንዳንዶቻችሁ ምናልባት አታውቁ ይሆናል ብሉይ ኪዳን ላይ ኦሪት ዘጸአት ምዕራፍ 20 እግዚአብሔር በሲና ተራራ ላይ ወርዶ አስሩን ቃላት ለእስራኤሎች ሰጠ ለእኛም የህይወታችን መርሆዎች ናቸው እና ከነዛ ውስጥ ከአስሩ ውስጥ ስድስቱን ጠቀሰለት ተመልከቱ ምን አለው አታመንዝር አትግደል፣ አትስረቅ፣ በሐሰት አትመስክር፣ አታታል ብሎ አምስቱን ከተናገረ በኋላ አባትና እናትህን አክብር። ወደ አራተኛው ተመልሶ አባትና እናትን አክብር፣ አምስተኛው ነው። ኦፍኮርስ ይሄኛው አባትና እናትን አክብር አራተኛው፣ ሰንበትን ጠብቅ የሚለው ነው። እነዚህን ነገሮች ስድስቱንም ጠቀሰለት እና እነዚህን ነገሮች ታውቃለህ አይደለም ብሎ ሲነግረው እያደረክ ነው ወይ እንኳን አላለውም ትእዛዛትን ታውቃለህ እነዚህ ናቸው ብሎ ሲል ገና ጌታ ኢየሱስ ምንም ጥያቄ ሳይጠይቅ እንትን ጣልቃ እንደገባ ነው ማስበው ወጣቱ ምን አለ እርሱም መልሶ መምህር ሆይ ይሄንን ሁሉ ከሕፃንነቴ ጀምሬ ጠብቄያለሁ አለው እነዚህን በሙሉ ስድስቱን ሌሎቹንም አራቱን ጨምሮ እያንዳንዳቸውን ከሕፃንነቴ ጀምሮ ስጠብቃቸው ነው የኖርኩት። ምን ማለቱ ነው ይሄ ሰውዬ? እንከን የለኝ ምን። ትዕዛዛትን በተመለከተ ያለምንም እንቅፋት ያለምንም እንከነኝ ሁሉንም ሳደርግ ኖር ያለሁ አባትና እናትን አክብር አክብር ያለሁ፣ አታታል አታልያ፣ አላቅም፣ በሐሰት አትመስክር፣ አላደረግኩትም፣ አትስረቅ፣ በፍጹም፣ አትግደል፣ አልገደልኩም፣ አታመንዝር፣ አላመነዘርኩም፣ እነዚህን ሁሉ አድርጊያለሁ ብሎ ነው የመለሰው። እና ወጣቱ ይህን ከመለሰ በኋላ ጌታ ኢየሱስ ጥያቄውን ወደ ውስጥ እያስገባ መጣ እና እንደዚህ አለው። ኢየሱስም ወደሱ ተመልክቶ ወደደውና። በጣም አስደናቂ ነው የሰውየው አባባል፣ የዚህ የወጣቱ ሀብታም አባባል እና እውነተኛነት፣ ቅንነት ጌታ ኢየሱስን አስደንቆታል። ወደደውና ብሎ ይናገርና አንድ ነገር ጎደለህ፣ አንተ ወጣት አንድ ነገር ይጎልሃል ነው ያለው ጌታ ኢየሱስ ክርስቶስ። አንድ ነገር ይጎልሃል የሚጎልህን ነገር ልንገርህ ብሎ ጌታ ኢየሱስ ክርስቶስ ነገረው። ያለህን ሁሉ ሽጥና ለድሆች ስጥና በሰማይ መዝገብ ታገኛለህ፣ መስቀሉንም ተሸክመ ና ተከተለኝ ብሎ ጌታ ኢየሱስ ነገረው። አሁን እኔ አጠቃላይ እዛ ጋር ያለውን ነገር በነጥብ በነጥብ እንድታዩት ነው የፈለግኩት። ወደ ትርጉምና ወደ መልእክት ውስጥ ቀጥታ እገባለሁኝ ይህን ከተናገርኩ በኋላ። ሰውየው ግን የወሰነው ውሳኔ እንዳመጣጡ አልነበረም። ይሄ ነው ፈታኙ ነገር አሁን ሰውን ብያችኋለሁ፣ በውጭ ማወቅ አትችሉም። አንድ ፈተና ሲያጋጥመው ነው ሰው ውስጣዊ ነገሩ የሚታወቀው። እና እኔ ድሮ ልጆኜ እንደዚህ የሚል ግጥም እሰማ ነበረ፣ ሰውን አትመኑ ሁልጊዜ በዝና የወዳጅ ሚዛኑ መከራ ነውና የሚል ግጥም አቃለሁኝ። የወዳጅ ሚዛኑ የሰው ሚዛኑ መከራና ፈተና ነው። እና ፈተናና መከራ ሰውን ማንነቱን የሚገልጥ ነው የሚል አባባል በግጥም ኢትዮጵያ ውስጥ በአማራው ብሔረሰብ እንደነበረ ያው ነገርኳችሁ ማለት ነው ግን ሰውየው ምንድን ነው የወሰነው ስለዚህ ነገር ይላል የእግዚአብሔር ቃል ፊቱ ጠቆረ ብዙ ንብረት ነበረውና በጣም ሀብታም ሰው ነው እያዘነም ሄደ ይላል አሁን እንዳመጣጡ አይደለም ሰውየው ሪስፖንድ ያደረገው ጌታ ኢየሱስ ስለተናገረው ነገር እና ይሄ አጠቃላይ የአውዱ ሁኔታ ነው እና ከዚህ ቀጥሎ የምንመለከተው ጌታ የሰጠው ትዕዛዝና ምክንያቱ ነው። ጌታ ለምንድን ነው ይህንን ሰውዬ አንተ ወጣት አንድ ነገር ጎደለ ጥጡ አሁን ያልከው ነገር አስሩን ቃላት ጠብቅ ያለው ዛቲስ ጉድ ጠብቀህ ከሆነ እና የሚጎል ነገር አለ። አሁን ሰውየው አመጣጡ ራሱ ጥያቄውን ብትመለከቱ መንግስተ ሰማይን ለመውረስ ምንድን ነው ማድረግ ያለብኝ ነው ያለው። እና አስሩን ነገሮች ጨርሻለሁ፣ ጠብቄያቸዋለሁ ከልጅነት ጀምሮ እና ሌላ ተጨማሪ መንግስተ ሰማይ በሮ ተከፍቶ የምገባበት መንገድና ምክንያት ወይም ደግሞ ምስጢር ካለ እንድትነግረኝ ይፈልጋለሁ ብሎ ነው የመጣው። ጌታ ኢየሱስ ክርስቶስ ግን ይሄንን ትዕዛዝ ተናገረ። ትዕዛዙ በጎደለው ነገር ላይ የተመሰረተ ነበር። እንደምታዩት ወደ እሱ ተመልክቶ ወደደውና አንድ ነገር ጎደለህ፣ የሚጎልህ ነገር አለ ያለህን ሁሉ ሸጠህ ለድሆች ስጥ፣ ከዛ በሰማይ መዝገብ ታገኛለህ። መስቀሉንም ተሸክመህ ናና ተከተለኝ አለው። የጎደለህ ነገር አለ ተብሎ የተጠቀሰው ነገር ቀላል ነገር አልነበረም። ለማንም ሀብታም ይሄ ነገር ቢነገረው ቀላል አይደለም። እንኳን ለሀብታም፣ ለእንደኔ ያለ መናጢም ያለህን ነገር በሙሉ ሸጠህ ናና ተከተለኝ ብሎ ጌታ ኢየሱስ ቢናገር ቀላል አይደለም እና የሰውየውን አጠቃላይ ሁኔታ የሚያፈርስ ይመስል ነበር ጌታ ኢየሱስ የተናገረው። ምክንያቱን እዚህ ጋር ድርድር ያለው ተመልከቱ። ሀብቱን ሀብታም ነበረ፣ እና እጅግ ብዙ ሀብት ነበረው ይላል። እና በማህበረሰቡ ዘንድ በሀብት የተነሳ ምን የነበረው ሰው ነው? ተቀባይነት የነበረው ሰው ነው። ይሄ ሰው ክብር የነበረው ሰው ነው። ከሁኔታዎቹ ጋር የተያያዘ ስሜት የነበረው ሰው ነው። ሀብት የሚያመጣቸው ስሜቶች አሉ ራሱን የቻሉ ስሜቶች። የክብር ስሜት አለው። ሌላውን ገለል የማድረግ ራስን ከበር አድርጎ የማየት እና አረጋገጥን፣ አካሄድን፣ አነጋገርን ሁሉ ይለውጣል። ሀብት ያው የታወቀ ነገር ነው እና እንደዚህ አይነት ሁኔታውን ሁሉ ነው በአንድ ጊዜ ጌታ ኢየሱስ እንዲያንኮታኩት ያደረገው። እና በሀብቱ ምክንያት ያዳበራቸው ተስፋዎች አሉ። በሀብቱ ምክንያት ያቀዳቸው የወደፊት እቅዶች አሉ እንደዚህ አደርጋለሁ፣ እዚ እጄ እሸጣለሁ፣ እዚ እጄ እነግዳለሁ ያላቸው ነገሮች አሉ። ሀብቴን ቤት አከራይቼ ወይ እንደዚህ ብዬ እንደዚህ ብዬ እጨማምርበታለሁ፣ አለሁ አጣጥፈዋለሁ ብሎ ያሰባቸው ነገሮች አሉ። በሀብታምነቱ ያዳበራቸው ልማዶች አሉ። ቅድምም ተናግር ያለሁ እንግዲህ ጌታ ኢየሱስ ክርስቶስ እነዚህ ይሄንን ሀብትን በሙሉ ሸጠ ና ብሎ ሲናገር ለውጥ ውስጥ ነው የሚገባው። ምን አይነት ለውጥ ውስጥ ከብልጥግና ወደ ድህነት መለወጡ ነው ይሄ ሰውዬ። ከምቾት ወደ ችግር መለወጡ ነው ይሄ ሰውዬ። ከክብር ወደ ውርደት መለወጡ ነው ይሄ ሰውዬ። ስለዚህ ስጋና ደም የማይቀበሉት ሊቀበሉት የማይችሉትን ነገር ነው ጌታ ኢየሱስ ክርስቶስ እየነገረው ያለው። እና በአጠቃላይ እኔ ምን ብያለው ልክ ጌታ ኢየሱስ እነዚህን ነገሮች ሲናገር የጠበቀውና የጠበቀው ነገር ምንድን ነው? እንዲያደርግ እንዲያደርግ እንዲያደርግ ተብሎ ጀስት ትዕዛዝ ተሰጥቶት እንዲመለስ ነበር የጠበቀው እና ይሄ በጣም ውስጥን የሚያጋልጥ ነገር ሲናገረው ሰማይና ምድር የተደፋበት ነው የመሰለው ይሄ ሰውዬ እና በፍፁም ያልተጠበቀ ነገር ነው ግን የጌታ ኢየሱስ ክርስቶስ የትእዛዙ ጠቅላላ ምክንያት ምን ነበር? የሚለውን ነገር እንድና ይፈልጋሉ። እኔ ይህንን ነገር በማየት በኩል ማንም ሀብታም ከእኔ ጋር ይስማማል፣ ይሄንን አሁን የምናገረውን ነገር ሰምቶ የሚል አመለካከት አለኝ። ተመልከቱ ይህ ሰውዬ ሀብት ተሰጥቶታል። በእርግጥ ሀብት ሰጪ እግዚአብሔር ነው፣ ህይወት ሰጪ እግዚአብሔር ነው፣ ሰላም ሰጪ እግዚአብሔር ነው፣ ጤና ሰጪ እግዚአብሔር ነው የምንበላው እንዲስማማን የሚያደርግ እግዚአብሔር ነው። እግዚአብሔር ሀብትን ሲሰጥ በበኩሉ በአንዳንድ ሰዎች ላይ ሌሎች ሰዎች ላይ የሌለ ሀብትን በአንድ ሰው ላይ በሁለት በሶስት ሰው ላይ ሲከምር እግዚአብሔር የሚያቅደው ቅድ አለ። እነዚህ ሰዎች በቸርነት እጃቸውን ለሌሎች እየዘረጉ የእግዚአብሔርን ድሃዎች እንዲመግቡ፣ እንዲያጽናኑ፣ እንዲባርኩ አስቦም ነው ሰው እግዚአብሔር ለሰዎች ንብረትን የሚሰጠው እዚህ አሜሪካ ላይ ለተቀመጥነው ለእኛ አሜሪካ ውስጥ በተራ ስራ እንኳን የሚገኝ ደሞዝ ኢትዮጵያ ውስጥ ከጠቅላይ ሚኒስቴር ደሞዝ በላይ ነው። እና ሀብታችንን እንድናካፈል እግዚአብሔር አምላካችን ይፈልጋል። እንዲህ እንዲህ አይነት ኮንሴፕቶች አሉበት። እዚህ ጋር እግዚአብሔር አምላክ ይህንን ነገር ሲናገረው እግዚአብሔር ነው ሀብት ሰጪ፣ የሰጠውን ሀብት መውሰድ ይችላል እግዚአብሔር በማንኛውም ጊዜ። ሰዎች ሀብት እያላቸው እንዳይጠቀሙበት የሆኑበት ጊዜ እናውቃለን እኛ። ስለዚህ በእሱ መስዋዕትነት ሌሎች ሊባረኩ እግዚአብሔር አምላክ እንደፈለገ እንድታስተውሉ እፈልጋለሁ። ይሄ ሰው እንዲያስተውል የሚጠበቅበትም ይሄ ነገር ነበር። ሀብቴን የሰጠኝ ለመሆኑ ማን ነው? ቸር ነው ያልኩህ አንተ እኮ ነው የሰጠኸኝ እና ሀብቴን፣ ያለኝን ሀብት፣ አንተ የሰጠኸኝን ሀብት፣ በአደራ የሰጠኸኝን ሀብት፣ ያበደርከኝን ሀብት ለሌሎች በሙሉ እንድሰጥ ከፈቀድክልኝ እሰጠዋለሁ ብሎ መነሳት ነበረበት። ግን አላደረገው ይሄንን ማስተዋል ነበረበት። ደግሞ ጌታ ኢየሱስ ክርስቶስ የጠየቀው ጥያቄ የተስፋ ቃልም ያለበት ጥያቄ ነበር። አሁን እኔ እነዚህ እነዚህ ነገሮች ሁሉ አያለሁኝ። ተመልከቱ። ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ትዕዛዛቶችን ታውቃለህ ብሎ ከተናገረ በኋላ አዎ፣ እነዚህን ሁሉ ጠብቅ ያለው ሲል የጎደለህ ነገር አለ እና ያለህን ሁሉ ሽጥና ለድሆች ሰጥተህ በሰማይ መዝገብ ታገኛለህ ነው ያለው። ግን ንብረትህን ሸጠህ ከሰጠህ በኋላ አንተ ባዶ እጅህን አጨብጭበህ ትቀራለህ የሚል መልእክት የለው አንተ አለው ጌታ ኢየሱስ ትልቅ ተስፋ አለው ነገር ውስጥ ትገባለህ። የሰማይ መዝገብ ታገኛለህ። ምናልባት ከዚህ በፊት ስናገር ሰምታችሁኝ እንደሆነ መጽሐፍ ቅዱስ ላይ መዝገብ የሚለው ቃል በአማርኛ የተተረጎመው በእንግሊዝኛ ትሬዠር ነው የሚለው እና በግሪክ ደግሞ ሀብት ነው ነው የሚለው መዝገብ የሚለው ቃል ትንሽ ትርጉሙን ያጠፋው ይመስላል። እና ምናልባት ምናልባት ይሄ መጽሐፍ በተተረጎመበት ጊዜ መዝገብ የሚለው ሀብት ሊሆን ይችላል። ያን ጊዜ እርግጠኛ አይደለሁም ግን፣ ትሬዠር ነው ማለት ሀብት ነው፣ በሰማይ ሀብት ታገኛለህ። አንድ ሰው በሰማይ ሀብታም ሆኖ በምድር ድሃ ይሆናል የሚል ሀሳብ የለም። እግዚአብሔር አምላክ በሰማይ ሀብታም የሆኑ ሰዎችን ማለት የመንግስተ ሰማይ ወራሽ የሆኑ ሰዎችን እዚህ ምድር ላይ ሲራቡ፣ ሲቸገሩ፣ ሲበደሩ፣ ሲራቆቱ በፍጹም አሳይቶ አያውቅም። ስለዚህ በሰማይ ንብረት ታገኛለህ፣ በሰማይ ንብረት ያከማቸ ደግሞ በምድር ባዶ ሊሆን አይችልም የሚልም መልእክት እያስተላለፈለት እንደሆነ ጌታ ኢየሱስ ክርስቶስ አምናለሁኝ። ግን ሊገባው አልቻለም። እንደውም እኔ ይህንን ትእዛዝ በተመለከተ አጠቃላይ ምክንያቱ የሚለውን ገለጻ ስሰጥበት፣ እንደዚህ አይነት ገለጻና እንደዚህ አይነት ትእዛዝ የተሰጠው እሱ ብቻም አልነበረም። አሁን አንዳንድ ሰዎችን እንደ ምሳሌ አንስቼ ጠቅስላቸዋለሁ። የብሉይ ኪዳኑ አብርሃም አብርሃም ገና እግዚአብሔር በከለዳውያን ኡር በሚባል አገር በነበረበት ጊዜ ተገለጠለትና ከአገርህ ከቤተሰቦችህ፣ ከዘመዶች ተለይተ እኔ ወደማሳየ ሀገር ውጣ ነው ያለው እግዚአብሔር። አብርሃም ቅሌን ጨርቄን አላለም። ከአገሩ ከቤተሰቡ፣ ከዘመዶቹ በሙሉ ተለይቶ በእርግጥ ለተወሰነ ጊዜ ወጣ ብሎ አባቱ ታራ እስከሚሞት ድረስ ቆይቷል። ከዛ በኋላ አብርሃም ወጥቶ ሲሄድ ነው የምታዩት። እንዳውም በጣም አስደናቂ ነው። እኔ ወደማሳየ ሀገር፣ እዚህ ሀገር ትሄዳለህ፣ እዚህ ሀገር አይደለም ያለው እግዚአብሔር። እኔ ወደማሳየ፣ እኔ ናምንሃል፣ ተገለጭልሃለሁ፣ እኔ አውቅልሃለሁ፣ እመራሃለሁ ብሎ እግዚአብሔር ሲናገረው ሁሉን ትቶ እንደወጣ ይሄ ሰውዬ ያውቃል። በተለይ እኔና እናንተ በጣም ላይገባን ይችላል። የአብርሃም ታሪክ ግን ይሄ ሰውዬ በደንብ ያውቃል። እንዳውም ስለ ደቀ መዛሙርቱም ያውቃል እንጂ ደቀ መዛሙርቱ እዛ ጌታ ኢየሱስ ክርስቶስ ዙሪያ የተሰበሰቡት ደቀ መዛሙርት አሳ አጥማጆች ነበሩ። እንዳውም አንዱም በተለይ ሳያውቀው አይቀርም ማቴዎስ ቀረጥ መቅረጫው ላይ ቁጭ ብሎ ቀረጥ የሚቀርጡ ሰዎች ያን ጊዜ የሮማ የግሬት ሮማን ኢምፓየር ቅጥረኞች ናቸው እና ገንዘብ እንደልባቸው ነው ያላቸው፣ ሀብታሞች ናቸው። ዘኪዎስን ታስታውሳላችሁ። ማቴዎስም እንደዛው ነው። እና ማቴዎስ ከመቅረጫው ላይ ተነስቶ ነው ጌታ ኢየሱስን የተከተለው። በየቀኑ ብዙ መቶ ሺህ ሊያገኝ ከሚችልበት በጣም የገንዘብ መሰብሰቢያ ቦታ ላይ ነው ተነስቶ ጌታ ኢየሱስን የተከተለው። እዚህም ምሳሌዎች አሉለት። እና አንዳቸውን በርግጥ ተርበው ተቸግረው አያውቁም። ጌታ ኢየሱስን ተከትሎ የሚራብና የሚቸገር ሰው አይተናናቅም። በጣም ሀብታም ላንሆን እንችላለን፣ ግን በነገር ሁሉ የሚጎልን ነገር እንዳይኖር ጌታ ኢየሱስ ያደርጋል። እዚህ ቤሪያ አገልግሎት ላይ በ15 ቀን አንድ ቀን የጥያቄና መልስ እሁድ ማታ እካፈላለሁ እና አንድ ሴት እንደዚህ ብላ ጠየቀችኝ። እኔ ክርስቲያን ከሆንኩ ጀምሮ መከራ ውስጥ አልፌያለሁ፣ እና በገንዘብም እቸገራለሁ የመሳሰለ ነገር አለብኝ። እና መጽሐፍ ቅዱስ ደግሞ በዚህ በምድር ላይ ሁሉን ትተው ጌታን የተከተሉ ሰዎች መቶ ጥፍ እንደሚያገኙ ይናገራል። ግን አይቸው አላቅም ምንድን ነው የምትለው ብላ ጠየቀችኝ። በጣም ጥሩ ጥያቄ ነው። እኔ ከደቀ መዛሙርቱ ተነስቼ ነው የምመልስልሽ ያልኳት። እና ደቀ መዛሙርቱ ጌታ ኢየሱስን ሁሉን ጥለው ነው የተከተሉት እና በደቀ መዛሙርቱ ታሪክ ውስጥ አንዳቸውም እንደተራቡ እንደተራቆቱ፣ እንደተቸገሩ መጽሐፍ ቅዱስ ዘግቦ አያውቅም። ነገሩ እንደዚህ ነው አልኳት። ሰዎች ሁለት አይነት የፍላጎት ነገራቸው በሁለት አይነት ቋንቋ ይገለጣል፣ በአማርኛም በእንግሊዝኛም። በእንግሊዝኛ ኒድ እና ዋንት የሚሉ ቃሎች አሉ፣ ታውቃላችሁ። ኒድ በጣም አስፈላጊ ነገር ነው። ዋንት ግን እንደ ኒድ አስፈላጊ ነገር አይደለም። በአማርኛ እንደዚህ ብለን እንተረጉመዋለን። ኒድን ፍላጎት ነው የምንለው እና ዋንትን ደግሞ መሻት ነው የምንለው። መሻትና ፍላጎት አንድ አይደሉም። መሻት መሻት ብዙ ነገር ከፍላጎታችን ውጪ ነገር ሊሆን ይችላል። ዋንትም እንደዛው ነው። መኪና ኖሮን መኪና ኒድ ነው። እዚህ አገር አንድ መኪና ቢያንስ አንድ መኪና ኒድ ነው። ግን ሁለት ሶስት መኪና ዋንት ነው የሚሆነው። ምክንያቱም ኒዳችን አለና የምንበላውና የምንጠጣው ካለን ያ ኒዳችን ከምንበላውና እና ከምንጠጣ በላይ ለማከማቸት ስናስብ ያ ዋንታችን ነው። ሀሳብ እየገባችሁ ነው? እኔ ነገርኳለ፣ ሴትዮ አንዳንዶቻችን ዋንታችን ላይ ነው የምናተኩረው። ኒዳችንን ግን እግዚአብሔር ያልሰጠበት የማያሟላበት ጊዜና ሰዓት የለም፣ የለም እግዚአብሔር ያላሟላበት። እንለብሳለን፣ እንበላለን፣ እንጠጣለን፣ አየር እንጠግባለን፣ ፀሐይ እንጠግባለን፣ እስኖውም እንጠግባለን። ክብር ለእግዚአብሔር ይሁን እና ዋንታችን ግን በጣም ብዙ ነው። ሰዎች ለምን መሰላችሁ ከሰዎች ጋር የሚቀናኑት የሚመቀኛኙት? ለምንድ ነው ሰዎች ከሰዎች ጋር የሚጣሉት? ኒዳቸው ስለተነካ አይደለም፣ ዋንታቸው ስለተነካ ነው። ዋንት ደግሞ በዋንት ላይ በተመለከተ የሚደረግ ነገር በሙሉ ኃጢአት ነው፣ ወንጀልም ነው፣ አመፅም ነው፣ እግዚአብሔራዊም አይደለም። እና ከዚህ የተነሳ ብዙ ሰዎች ይስታሉ። እና ጌታ ኢየሱስ ደቀ መዛሙርቱን በኒዳቸው በኩል ያሳጣባቸው ያሳጣቸው አንድ ነገር የለም። መቶ እጥፍ ነው ያገኙት እዚህ ምድር ላይ ሰማይ ደግሞ ሲሄዱ ያው ልትገምቱ ትችላላችሁ። እግዚአብሔር ይመስገን እንኳን አማኞችን ቀርቶ የማያምኑትም በጤናማ ሁኔታ ህይወታቸውን ለመምራት ሰይጣናዊ ባልሆነ መንገድ እስካልሄዱ ድረስ ኒዳቸው እንዲሟላ የሰራዊቱ ጌታ እግዚአብሔር ያደርጋል። ይሄ ሥራው ነው፣ የእግዚአብሔር ስራ ነው። ምክንያቱም እሱ በጣም ደግ ነው፣ ቸር ነው። እግዚአብሔር የተመሰገነ ይሁን። ይሄ ሰውዬ እነዚህን ሁሉ ነገሮች አላየም ልላችሁ ነው እና መስቀሉን መሸከምም የሚል ቃል ተጠቅሷል። በሰማይ መዝገብ ታገኛለህ፣ መስቀሉን ተሸክመ ናና ተከተለኝ። እና ደቀ መዛሙርቱ መስቀሉን ተሸክመዋል። ጌታ ኢየሱስ ክርስቶስ ራሱ መስቀሉን ተሸክመዋል። እና እሱ የመጀመሪያ የመጨረሻ ሰው እንደሆነ አይደለም። የተሰጠው ትእዛዝ በጣም ቀላል ነገር ግን ከባድ ተደርጎ የታየ ትእዛዝ እግዚአብሔርን ባለማመን የታየ ትእዛዝ ነው። የተሰጠው ትእዛዝ እግዚአብሔርን የማያምኑ ሰዎች ይህንን ትእዛዝ በእርግጥ አይመለክ አይፈልጉትም፣ አይወዱትም። እና ይሄ ሰውዬ የተሰጠው ትእዛዝ አጠቃላይ ምክንያቱ ይህንን ይመስላል። ግን እኔ በሚቀጥለው ነጥቤ ውስጥ የትእዛዙ መንፈሳዊ ምክንያት ምንድን ነው የሚለውን አድሬስ ላደርግበት እፈልጋለሁ። እና ይሄ ትእዛዝ መንፈሳዊ ምክንያቶች አሉት። መንፈሳዊ ምክንያቶቹ ሶስት ነገሮች እንደሆኑ እዚህ ጋር አስፍር ያለሁ። ወደ አንደኛው ከመምጣቴ በፊት ጌታ ለወጣቱ ሀብታም የሰጠው መልስ የጎደለው ነገር እንዳለው የሚጠቁም ነበረ እና ይሄ የጎደለው ነገር አንድ ነገር እንደሆነና በዚህ አንድ በጎደለው ነገር ውስጥ ሶስት ሰዎችን ሶስት ነገሮችን ጌታ ኢየሱስ ለማሳየት አቅዶ እንደነበረ አስተውላለሁ እና አንደኛው የራሱን ነፍስ ወይም ልብ ገልጦ ማሳየት ነበር። አሁን እግዚአብሔር ይህንን ሁሉ ጊዜ የሚያደርገው አሁን ቤተ ክርስቲያን መታችሁ የእውነት የእግዚአብሔር ቃል በሚሰበክበት ጊዜና በሚሰበክበት ቦታ ላይ ካላችሁ እግዚአብሔር ሁል ጊዜ የሚያደርገው የልባችንን አቋም ገልጦ ማሳየት ነው። የት ነው ልባችን ያለው? የት ነው ነፍሳችን ያለችው። እና አንደኛ የራሱን ነፍስ ወይም ልብ ገልጦ ማሳየን ነበረ። ሰውየው ያለውን ነገር ተመልከቱ። ያፈረስኩት የሕግ ክፍል አልነበረም። ከልጅነቴ ጀምሮ እኔ ማንም ሰው ቢመረምረኝ እንከን የሌለብኝ ሰው ነኝ። ምናልባት ምናልባት የመበልጸጌ ምክንያት በወጣትነቴ፣ የመበልጸጌ ምክንያት ይሄ ሳይሆን አይቀርም መንግስተ ሰማይ መሄዴ የማይቀር ነገር ነው። እንደው ምናልባት አንዳንድ የሳትኳቸው ነገሮች ያላደረግኳቸው ነገሮች ተጨማሪ ነገሮች ካሉ፣ አንተ እየሰበክ ስለሆነ ቀጥታ አስሩን ቃላት እያነሳ ስለማትናገር ምናልባት የሚጨምር ነገር ካለ ብሎ ነው የመጣው። ጌታ ይህንን አመለካከቱን ነው ያፈረሰው። ይህንን አመለካከቱን ያፈረሰው ደግሞ አንድ በጣም ቀላል ጥያቄ በመጠየቅ ነው። ያለህን ሁሉ ሸጠህ ለድሆች ስጥና በሰማይ መዝገብ ታገኛለህ ከነ ተስፋ ቃሉ ነው የነገረው እና ይህንን ትእዛዝ ሲያይ ነው የዚህ ሰውዬ ልብ ቁልጭ ብሎ እየወጣው ትእዛዙን ሲያይ ያደረገውን ነገር ትመለከታላችሁ ምንድን ያደረገው ፊቱ ጠቆረ ከዛ በኋላ እያዘነ መልስ እንኳን ሳይሰጥ እንዴ፣ ይህን ሁሉ ንብረቴን እንዴት ይሸጣለሁ? ምን ማለት ነው? እንዱ ግማሹን እንኳን ሩቡን እንኳን ብሎ ሳይደራደር ነው ይሄደው። ምንድን ነው የሚያሳየው? የልቡን ጎደሎነት ነው የሚያሳየው በእግዚአብሔር ላይ ያለ መታመኑን እና ደግሞ በሀብቱና በገንዘቡ የሚመካ መሆኑን ስጋዊነቱን ዓለማዊነቱን ሁሉ ነው ግልጥ አድርጎ ይሄ ነገር ያሳየው። ስለዚህ የጌታ ኢየሱስ ክርስቶስ ትእዛዝ ምንድን ነው እያደረገ ያለው የሰውየውን ውስጥ ማንነት ነው የገለጠው። መግቢያ ላይ ትዝ ይላችሁ እንደሆነ እንደዚህ ብዬ ነው የጀመርኩት፣ ሰዎች ካልተፈተኑ በቀር የውስጣቸውን ማንነት ማየት አይቻልም። የዚህ ሰውዬ ፈተና ማንነቱን ነው ያሳየው። መቼም የፈተነው ማን እንደሆነ ማወቅ በጣም አስፈላጊ ነው። ጌታችን ኢየሱስ ክርስቶስ ነው የሰዎችን ልብ ሁሉ የሚያውቅ የት ጋ መነካት እንዳለብን፣ የት ጋ መነገር እንዳለብን የሚያውቅ ጌታችን ኢየሱስ ክርስቶስ ነው ያናግረው የነበረው። ሁለተኛ ራሱን አጽዳቂነቱን በራሱ ስራ መመካቱን ለማሳየትና ከዚያ አይነት አመለካከት ውስጥ ለማውጣት ነበር። አሁን ይሄ የካቶሊኮች የኦርቶዶክሶች ሁሉ ችግር ነው፣ የሌሎችም ሃይማኖቶች ችግር ነው። ብዙ ሰዎች በሃይማኖታቸው ራሳችን ይህንንና ያንን በማድረጋችን እንጸድቃለን የሚል ነገር ውስጥ ነው ያሉት። ክርስትና ግን ከዛ የተጻረረ እምነት ነው። ሰው መጽደቅ የሚችለው ጌታችን ኢየሱስ ክርስቶስን እና እሱ በሰራው ላይ በመታመን ብቻ ነው። እኛ ከእግዚአብሔር ጋር መታረቅ የምንችለው ጌታ ኢየሱስ ቀራንዮ መስቀል ላይ በከፈለልን አስደናቂና ዘላለማዊ የመስዋዕትነት ሞት ያፈሰሰው ደም አማካኝነት ብቻ ነው። እንግዲህ ሰውየው እነዚህንማ ከልጅነቴ ጀምሮ ጠብቅ ያለው ሲል የምትለውን ሁሉ አድርጊያለሁ። እነዚህን ሁሉ አውቃለሁ። በእነዚህ ከሆነ መንግስተ ሰማይ የሚገባው እኔ ያለምንም ጥርጥር መላእክት ሁሉ በራቸውን በክፍት አድርገው ግባ የሚሉኝ ሰው ነው የምሆነው ብሎ ነው የተናገረው። ጌታ ኢየሱስ ግን ይሄ ውሸት መሆኑን፣ ባዶ ከንቱ ትምክት መሆኑን ነበር ያሳየው። ራስን ማጽደቅ የሚባለው ዛፍ ስር ልክ ትልቅ መጥረቢያ አስቀምጦ እንደሚጨፈጭፍ አይነት ነው ጌታ ኢየሱስ ክርስቶስ የሆነው። እና በእርግጥ ይሄ ሰውዬ ራሱን አጽዳቂ፣ ግን ጽድቅ የሌለው ራሱን ትልቅ ትምክት ውስጥ ያገባ፣ ግን የሚመካበት ምንም ነገር የሌለው ሕግ መፈጸምና ማድረግ መንፈሳዊ የሕጉን መንፈሳዊነት ማየት አለመቻሉ ጭምር እንደሆነ ነው ጌታ ኢየሱስ ክርስቶስ የገለጠለት ሶስተኛ አሁን የመንፈሳዊ ባህሪው አንድ ነገር ጎደለህ የሚለው የሚናገረው ነገር ደህንነት ወይም መንግሥተ ሰማይ የሚገባው በጌታ ላይ በመታመን እንጂ በሌላ በምንም ነገር ላይ በመታመን እንዳልሆነ ሊያሳየው ፈልጎ ነው። አንዳንድ ሰዎች በዘራቸው በጣም የሚመኩ ሰዎች አሉ። በትምህርታቸው፣ በችሎታቸው፣ በስልጣናቸው፣ በአገልግሎት እንኳን የሚመኩ ሰዎች አሉ። እነዚህ ሁሉ መመኪያዎች አይደሉም። በእግዚአብሔር ፊት በምንቀርብበት ጊዜ መመኪያ የሚሆን ነገር ቢኖር አንድና አንድ ነገር ነው። ያም ጌታ ኢየሱስ ክርስቶስ እና እሱ የሰራውን የቀራንዮ መስቀል ስራ አምኖና የሙጥኝ ይዞ ብሎ መገኘት ነው። እና ደህንነት የሚገኘው በጌታ ቸርነት በጌታ ምሕረት መሆኑን ለማሳየት ነው። ደህንነት በስራ አይገኝም። መጽሐፍ ቅዱስ ከኦሪት ዘፍጥረት ጀምሮ እስከ ኦሪት እስከ ራእይ ድረስ ደህንነት የሚባለው ነገር የነፃ ስጦታ ነው። እግዚአብሔር አዘጋጅቶ ለሰዎች የሚሰጠው ስጦታ ነው። ሰዎች እጃቸውን፣ ልባቸውን ዘርግተው ከእግዚአብሔር በነፃ የሚቀበሉት ነገር ነው። በስራ አይገኝም። በሌላ በምንም ነገር ሊገኝ አይችልም። እግዚአብሔር ይመስገን። ይሄ አንድ ነገር ጎደለ የሚለው ነገር በሶስት ልዩ ልዩ አቅጣጫ ይሄ ሰውዬ የጎደለውን ነገር የሚያሳይ ነገር ነበረ እና ለብዙዎቻችን ትምህርት ይሆን ዘንድ በአራተኛ ነጥቤ የጎደለው ነገር ሲነገረው፣ ሰውዬው ወጣቱ ሀብታም የወሰደው እርምጃ እንዴት አሳዛኝ እንደነበረ ላሳያችሁ ሞክራለሁኝ። ቅድም እንዳልኩት በማቴዎስ ወንጌል ምዕራፍ 19 ላይ እንደተጠቀሰው ይሄ ሰው ወጣት ነበረ እና እና እግዚአብሔር ደግሞ ፈቃዱ ሆኖ በዛን ዘመን በጣም ብዙ ንብረት እንዲያከማች እግዚአብሔር ረቶት ነበረ እና የወሰደው እርምጃ በጣም የሚገርም ነው። ሊወስደው የማይገባው እርምጃ እንደነበረ ታስተውላላችሁ እና ነገር ግን ስለዚህ ነገር ፊቱ ጠቆረ፣ ብዙ ንብረት ነበረውና እያዘነም ሄደ። በሰውየው ላይ የመጣውን ለውጥ ነው የሚያሳየን። በሰውየው ላይ የመጣው ለውጥ ፊቱ መጥቆሩ፣ ፊቱ መለዋወጡ፣ ውስጣዊ ስሜቱ መቀያየሩ የሚያስረዳ እውነት ነው። አሁን እዚህ ጋር ፊቱ ጠቆረ የሚለው ነገር የሚናገረው የአንድ ሰው ፊት የሚጠቁረው ውስጡ ሲጎዳ ነው። ውስጡ ሲነካ ነው እና ውስጡ ተጋልጧል እና ተስፋ በሙሉ መንምኗል ያደረኩት ነገር ሁሉ ገደል ገብቷል። ይሄ ሰው ቸር መምህር ያልኩት ሰው የተናገረውን ማላደርግ ከሆነ እኔ ዋጋ የለኝም። ግን ደግሞ ከነዚህ ነገሮች መለየት አልችልም የሚል ትልቅ ውዝግብ ውስጥ ነው የገባው። እና ፊቱ ጠቆረ፣ ተለዋወጠ፣ ውስጣዊ ስሜቱ ሁሉ ተቀያየረ። እና ብዙ ሰዎች ጌታ ኢየሱስ ክርስቶስ በጌታ በኢየሱስ ክርስቶስ ብቻ ነው መዳን የሚባለውን ነገር ሲሰሙ እንዲህ አይነት እርምጃ ይወስዳሉ። ሲወስዱም አይቻለው እኔ ነገር ግን ይህን ሰውዬ በተለይ በምንመለከትበት ጊዜ እንደዚህ ምን አደረገው የሚል ጥያቄ መጠየቅ አስፈላጊ ነው እና እኔን ጥያቄ ጠይቄያለሁ። እና አንድ መልስ ለመስጠትም ሞክሬያለሁ። ይሄ መልስ የሰጠሁት መልስ እኔ የሰጠሁት መልስ ተስፋ ይኖረው ነበረ የሚል መልስ እንዲኖር ወይም ደግሞ ግምት እንዲኖር ያደረገኝ መልስ ነው እና ነገር ግን ምን እንደዚህ ያደረገው መታዘዝ ባለመቻሉ ነበረ ወይ የሚል ጥያቄ ጠይቅ ያለሁ። ነበረ ወይ መታዘዝ ባለመቻሉ ቢሆን ኖሮ ተስፋ ይኖረው ነበር። ግን መታዘዝ ባለመቻል አይደለም። ይሄ ፊቱ ጠቁሮ፣ ተለዋውጦ፣ እያዘነ ሄደው፣ ሙሉ መልሱ ያለው የእግዚአብሔር ቃል ላይ ነው። የእግዚአብሔር ቃል ምን ይላል? ብዙ ንብረት ነበረውና ይላል። መልሱ ይሄ ነው። ነገር ግን ስለዚህ ነገር ፊቱ ጠቆረ፣ ብዙ ንብረት ነበረውና እያዘነም ሄደ። ይሄ ብዙ ንብረት ነበረው የሚለው እውነተኛ መልስ ነው። ለሰውየው ውስጣዊ ችግር መልስ ነው። ሰውየው ገንዘብ አምላኩ ነበረው። ገንዘቡ አምላኩ ነበረ ማለት ነው። ገንዘቡ ጣዖቱ ነበረ። ገንዘቡ ነው የህይወቱ ምንጭ የመሰለው። ገንዘቡ ነው የነገር ሁሉ ምክንያትና ማድረጊያ መፍጠሪያ። የሁሉ ነገር ምንጭ ገንዘብ አድርጎ የቆጠረ ሰው ነበረ። ጣዖቱ ነበረ። ከዚያ መለየት፣ ከገንዘብ መለየት፣ ከንብረት መለየት ለሱ በጣም ከባድ ነገር ነበር። እዚ ጋ ቅድም የጠቀስኩትን ነገር ተናግሬአለሁ። ሰማይ የተደፋበት ያህል ነገር መስሎት ነበረ። ወንጌል የሚባለው ነገር ልክ እንደዚህ አይነት ውጤት አለው የእኛ ወንጌል። አንዳንዶች ክርስትና መልካም ነው ይሉና ካላአዝናና ምን ያደርጋል ይላሉ። ክርስትና መልካም ነው። እኔ መዝናናት እፈልጋለሁ፣ ፋሽን መከተል እፈልጋለሁ። እንደዚህ ካልሆነ ክርስትና አያስፈልገኝም የሚሉ ሰዎች ተሰምተው ይታወቃል። ክርስትና መልካም ነው፣ ግን ዓለምን ካድ የሚል ከሆነ ለእኔ አይደለም፣ ለእኔ ቴስት አይስማማም የሚሉ ሰዎች አጋጥሞን እናውቃለን። ክርስትና መልካም ነው፣ ዓለምን እንዴት አድርጌ ተዋታለሁ ስጋዬን እስካላስደሰተኝ ድረስ ክርስትናን አልፈልግም የሚሉ ሰዎች አሉ። ክርስትና ለስጋ አይደለም የመጣው ለነፍሳችን ለውስጣችን መለወጥና የመንግስተ ሰማይን እውነት እንድንወርስ ነው። ይህንን ደግሞ ሊረዳ የሚችል ሰው ምን አይነት ሰው ነው? መንፈስ ቅዱስ በልቡ ገብቶ በውስጡ ገብቶ ልቡንና አይምሮውን ያበራለት ሰው ብቻ ነው። እና ይሄ ሰውዬ ከገንዘቡ ጋር መለያየት አልፈለገም። ምንድን ነው የሆነው? ገንዘቡ በሱና በእግዚአብሔር መካከል ግድግዳ ሆኖ ገብቶ እግዚአብሔርንና እሱን ለያይቷቸው ነው የምንመለከተው። ገንዘቡ በእግዚአብሔርና በክርስቶስና ቸርመምር ባለው በክርስቶስና በሱ መካከል በጣም አስደናቂ አስጨናቂ በሆነ መንገድ የሚለያይ መለያያ ሆነበት። ለዚህ ነው መጽሐፍ ቅዱስ ገንዘብን መውደድ የኃጢአት ሁሉ ስር ነው ይላል። ገንዘብን መውደድ የክፋት ሁሉ ምንጭ ነው ብሎ ይናገራልና እውነት ነው። ሁለተኛ እዚህ ጋር የምናገርበት ነገር ፊቱ ከጠቆረ በኋላ ፊቱ የጠቆረበት ምክንያት ብዙ ንብረት ነበረው ይልና፣ ሁለተኛ እያዘነም ሄደ ይላል። ክርስቶስን ሙሉ በሙሉ እንዲተወው አደረገ። የመጣው ጌታ ኢየሱስን ሊከተል ነበር። ተንበርክኮ፣ ሮጦ ቸር መምህር ሆይ ምን ላድርግ ብሎ የተናገረው እሱን ለመከተል መንግስተ ሰማይን ለመውረስ ነበር። ግን ያ ጥያቄ ከተጠየቀ በኋላ እያዘነ ነው የሄደው። ይሄ ወጣት በጣም ያሳዝናል። ደስታ ቢስ የሆነ ወጣት ነው የሆነው። ገንዘብ ደስታ እንደማይሰጥ እየገባውም ነው የሄደው፣ እያዘነ ነው የሄደው አንድ ሰው ከክርስቶስ ጋራ ሲለይ ከክርስቶስ ሌላ የሚመርጠው ማንኛውም ነገር ሰማይና ምድር ቢገለባበጡም እንኳን እውነተኛ ደስታ የሚባል ነገር አይሰጠውም። ከክርስቶስ የራቀ ሰው እውነተኛ ደስታ የለውም። ገንዘብ ደስታ አይሰጥም። ገንዘብ ሰላም አይሰጥም። ገንዘብ ሁሉን ነገር ሊገዛ አይችልም። ንብረት ሁሉን ነገር ሊገዛልን አይችልም። ቢያንስ ቢያንስ ደስታና ሰላምን መግዛት አይችልም። ገንዘብ ውሸት ነው። ሰዎች ገንዘብ ብቻ ካላችሁ ሁሉ ነገር አላችሁ የሚሉት ነገር ትክክል አይደለም፣ ውሸት ነው። እኛም አገር ድሮ ገንዘብ ካለ የሚባል ነገር ነበረ። በምን መንገድ አለ? በሰማይ መንገድ አለ። ልክ ነው። የአውሮፕላን ቲኬት መግዛት ይችላል። ገንዘብ ሰላምን ግን አይሰጥም። ደስታን ግን አይሰጥም። እረፍትን ግን አይሰጥም። ከክርስቶስ መለየት ሐዘን ነው። ከክርስቶስ መለየት ሰቆቃ ነው። እኔ እንደዚህ ብዬ ተመኘው፣ ይህንን ሰው እየሳስብ ምን ነው ምን ነው ድሃ ሆኖ ቢወለድ ኖሮ ምነው ምነው ድሃ ሆኖ ቢኖር ኖሮ፣ ምክንያቱም የህይወትን ራስ ጌታ ኢየሱስ ክርስቶስን ተለይቶ አይሄድም ነበር። አዎ፣ ሀብቱ በጌታ በኢየሱስ ክርስቶስ እና በእሱ መካከል ግድግዳ ሆኖ ቆመ። ጎድሎት የነበረው አንድ ነገር ሀብቱን ሸጦ ለሌሎች የመስጠት ነገር ጎድሎት የነበረው ያ ነገር፣ ሀብቱን እንደ ጣዖቱ ያለማየት ነገር ጎድሎት የነበረው ያ ነገር፣ ወደ ብዙ ኪሳራና ጉለት ውስጥ ይዞ ሲሄድ ነው የምናየው። መንግስተ ሰማይን አጎደለበት፣ ጌታ ኢየሱስን አጎደለበት፣ የህይወትን ደስታ አጎደለበት፣ ሰላምን አጎደለበት፣ ምሬትንና ሐዘንን በላዩ ላይ ደረበበት። ጎድሎት የነበረው ነገር እጅግ በጣም አሰቃቂ ሁኔታ ውስጥ ወሰደው በጣም የሚያሳዝን ሰው ነው እኔ በጣም አዝንለታለሁ አሁን ይህንን ሰውዬ በተመለከተ አዝንለታለሁ ያልኩት ጌታ ኢየሱስም እንዳዘነለት አስባለሁ ምክንያቱም ሮጦ መጥቶ እግሩ ስር ተደፍቶ ቸር መምህር ሆይ ብሎ ጠርቶ የልቡን ደግሞ እንደዚህ እኮ አድርጊያለሁ ብሎ ተናግሮ ጥያቄውን ከደረደረ በኋላ አይቶት ወደደው ነው የሚለው ይህ በጌታ የተወደደ ሰው ጌታ ኢየሱስ ክርስቶስን ጥሎ ሄደ ገንዘብ ወዶ እንደዚህ አይነት ሰዎች አሉ። እንደዚህ አይነት ሰዎች አጋጥመውናል። የመጨረሻ ማጠቃለይ ላይ እመጣለሁ። ወጣቱን ከጎደለው ነገር ምን እንማራለን? ወጣቱን የጎደለው አንድ ነገር በሶስት ገጽታ ተመልክተነዋል እና እዚህም ጋር ማሰብና መማር የሚኖርብንን ነገር ሶስት ነጥቦች በማስቀመጥ ለማስቀመጥ ለማሳየት ሞክሬያለሁ። አንደኛ ራሱን የማየት ጉድለት ነበረበት ይሄ ወጣት ብዙ ሰዎች እንደዚህ አይነት ጉድለት አላቸው። ሌላውን ማየት ይወዳሉ፣ ራሳቸውን ግን አያዩ። ሌላውን መመልከት ይወዳሉ እና ለትችት መላሳቸውን ያሰላሉ። ራሳቸውን አያዩ። ይሄ ሰውዬ ገንዘቡን ነው ያየው፣ ሀብቱን ነው ያየው። የውስጥ ጉድለቱን ኪሳራውን አላየም። ውጫዊ ሃይማኖተኝነቱን ነው ያየው። የውስጡን መሸርሸር እና ጣዖት ልቡ ውስጥ እንደተደነቀረና እንደተተከለ በፍጹም አልተመለከተም። አዎ የራሱን ጉድለት የማየት ችግር እንደነበረበት መማር እንችላለን። ሁለተኛ ለክርስቶስ ሁሉን ለመውተው ያለመውደድ ጉድለት ነበረው። ይሄ የብዙ ሰዎች ጉድለት ነው። በዚህ ዘመን ጌታ ኢየሱስ ክርስቶስን መከተል የሚያስተወን ነገር አለ። አሁን አንድ ቀላል ምሳሌ ልናገር። አሁን በዚህ በር ለመሄድ ያንን በር መዝጋት አስፈላጊ ከሆነ፣ ይሄንን በር ለመክፈት ያንን በር መዝጋት አስፈላጊ ከሆነ ያንን በር ሳንዘጋ ይሄን በር መክፈት የማይቻል ከሆነ ያንን በር ዘግተን ነው ይሄንን በር መክፈት የምንችለው። ይሄ አስፈላጊ ከሆነ እንደ ሕግ ከተቀመጠ ማለት ነው። ልክ ጌታ ኢየሱስ ክርስቶስን ለመከተል መካድ የሚገባን ነገሮች አሉ። ዓለማዊነትን፣ ኃጢአተኝነትን፣ ስጋዊነትን፣ ራስ ወዳድነትን ለራስ ክብር ለራስ ትምክህት መቆምን ሙሉ ለሙሉ መካድ መቻል አለብን። የክርስቶስ ኢየሱስ ክብር፣ የክርስቶስ ኢየሱስ ጸጋ፣ የክርስቶስ ኢየሱስ እውነት በሕይወታችን እንዲገለጥ። አዎ ይሄ ሰውዬ የጎደለው ነገር ለክርስቶስ ሲል ሁሉን ለመውተው ያለመውደድ ጉድለት ነበረው። ደቀ መዛሙርቱ ግን እነዚህ ነገሮች ሌሎቹን ነገሮች ትቶ ወደ ኢየሱስ መምጣት እንደምንም ነው የቆጠሩት ምክንያቱም ኢየሱስ ክርስቶስ ውስጥ ያዩት አስደናቂ የምህረት የዘላለም ጸጋ የዘላለም ሕይወት እውነት ስላለበት። ሶስተኛ ነፍሱን ከምድራዊ ነገር በላይ ያለ ማየት ጉድለት ነበረበት። አሁን ነፍሳችን በጣም ክቡር ናት። ምናልባት አንዳንዶቻችሁ እንደዚህ አይነት ሀሳብ ሊኖራችሁ ይችል ይሆናል። እኛ እንደ ማንኛውም ሰው እንኖራለን እንሞታለን፣ የነፍሳችን ነገር የበኋላ ነገር ስለሆነ አያገባንም የሚሉ ሰዎች አሉ። እንደዛ አይደለም ነገሩ። ነፍሳችን በጣም ክቡር ናት። ከዚህ ከስጋችን እጅግ በጣም የከበረች ናት። በእርግጥ ስጋችንም ነፍሳችንም ክቡራን ናቸው፣ ምክንያቱም የተሰጡን ከእግዚአብሔር ነው። እና ነፍሳችንንና ዘላለማዊ ነገራችንን ከምድራዊ ነገር በላይ አድርገን ማየት አለብን። ለዚህ ነው ጌታ ኢየሱስ ክርስቶስ ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ያለው። ዓለምን በሙሉ አትርፈን ነፍሳችንን ብናጎድል ኪሳራ ውስጥ ነው የምንገባው። የዘላለም ስቃይ፣ የዘላለም ጸጸት ውስጥ ነው የምንወድቀውና ይሄ ሰውዬ የነፍሱን አስፈላጊና ምስጢራዊ ነገር ምስጢራዊ ክቡርነት ከምድራዊ ነገር በላይ አድርጎ አለማየቱ ነበር ለምንድን ነው አንዳንድ ሰዎች የማይጸልዩት እውነተኛ ጸሎት በእግዚአብሔር ፊት የማይጸልዩት ለምንድን ነው አንዳንድ ሰዎች አሁን መጽሐፍ ቅዱስን ቁጭ ብለው ስራዬ ጉዳይ ብለው የማያነቡት ነፍሳቸውን ከምድራዊ ነገር በላይ በላይ አድርገው አለማየታቸው ነው። ለምንድን ነው አንዳንድ ሰዎች ጠዋትም ማታም እዚህ ምድራዊው ቴክኖሎጂ ላይ አይናቸውንና ልባቸውን ተክለው የምትመለከቷቸው ነፍሳቸውንና ነፍሳዊ ነገራቸውን ጥለው ነፍሳቸውን ክቡር መሆኗን ባለማየታቸው ነው። ስለዚህ ምን እንማራለን የሚለውን ጥያቄ ስጠይቅ አሁንም እንደዚህ አይነት ሰዎች አሉ። ልክ ይህንን ሰውዬ የመሰሉ ሰዎች አሉ። ለመንግስተ ሰማይ በጣም ቅርብ ሆነው እጅግ በጣም ሩቅ የሆኑ ሰዎች አሉ። ደግሞ ሌሎች ሰዎች አሉ ከጌታ ጋር ጌታን በእውነት አውቀው የታረቁ በትክክል ከጌታ ከኢየሱስ ጋራ ህይወታቸውን አስታርቀው ከሱ ጋር ለመኖር ልባቸውን ህይወታቸውን የሰጡ በሱ የሚጠበቁ በሱ ደስታ የሚመነጭላቸው ልክ እንደ ደቀ መዛሙርቱ ጌታ ኢየሱስ ክርስቶስን ለመወከልና ለማገልገል የተቀቡ የተመረጡ አሉ። እነዚህ ዓለማዊ ፍላጎታቸውን ሰውተዋል። ዓለማዊ መነቀፍን ለጌታ ሲሉ ንቀዋል። መንፈሳዊ ምስጢር ገብቷቸው አርቀው የሚያዩ ሰዎች ሆነዋል። የዚህ ዓለም ነገር ተራ፣ ውራጅ፣ ቀሪ ዘላለማዊ አለመሆኑን አውቀዋል። እንደዚህ አይነት ሰዎች መስቀሉን ተሸክመው ጌታ ኢየሱስም ተከትለዋል። ልክ ይህም ሰውዬ የቀረበለት ጥያቄ እንደዚህ ነበር። አብርሃም የሆነው እንደዚህ ነበር። ደቀ መዛሙርቱ የሆኑት እንደዚህ ነበር። ሁለት አይነት ሰዎች አሉ ጌታ ጋር ቀርበው ለጌታ ጀርባቸውን ሰጥተው ዓለምን ወደው ገንዘብን ወደው የሚሄዱ፣ ጌታ ጋር ቀርበው ምሕረቱን ቸርነቱን አይተው ዓለምም ሀብትም ብልጥግናም ይቅርብኝ ብለው ግን ምንም ሳይቀርባቸው ጌታ እየባረካቸው የሚኖሩ ሰዎች አሉ። የትኛው አይነት ሰዎች ናችሁ? ጌታ ኢየሱስ ክርስቶስ ዛሬ እንዲህ አይነት ጥያቄ በዚህ አንድ ጎደለህ በተባለው ወጣት አማካኝነት ይጠይቀናል። የጎደላችሁ ነገር አለ። አንድ ነገር ጎደለህ። ይህንን ነገር ተው፣ ይህንን ነገር ጣል፣ ይህንን ነገር እርሳ፣ ይህንን ነገር ካደው እና ወደ ኔና በሰማይ መዝገብ ታገኛለህ፣ እዚህ ምድር ላይ ሰላምና እረፍት ይሆንልሃል ብሎ የሚናገራችሁ ነገር አለ። ያንን ነገር ለመጣል ዛሬ ተነሰው ንስሐ ግቡ። ተዉት፣ አይጠቅማችሁም። እያዘናችሁ እንድትሄዱ አያደርጋችሁም። ያንን ብትተዉ ደስ እየተሰኛችሁ ጌታ ኢየሱስ ጋራ አብራችሁ ተጣብቃችሁ እንድትኖሩ ያደርጋችኋል። ጌታ ተዉ የሚላችሁ ነገር እንዳለ እርግጠኛ ነኝ። ያንን ነገር ተዉ ተዉ። ታውቁታላችሁ እናንተ፣ ጌታም ያውቀዋል። ስለዚህ ያንን ነገር ብንተው ሰላማችን ይበዛል፣ ደስታችን ይበዛል፣ ማስተዋላችን ይበዛል፣ ጥበባችን ይበዛል፣ እግዚአብሔር ከእኛ ጋር ይሆናል። እኛም የእግዚአብሔር ሕዝብ ሆነን እንኖራለን። ጌታ ኢየሱስ ስለ ቃሉ የተመሰገነ ይሁን። እግዚአብሔር ይባርካችሁ። ጌታ የተመሰገነ ይሁን።